ዩኒቨርሲቲዎች ውጤታማ ስራ ካላከናወኑ ህልውናቸው ላይቀጥል እንደሚችል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩም። በሀገሪቱ ያሉት ዩኒቨርሲቲዎች ከሚኒስቴር መስሪያ ቤቱ ጋር ዛሬ የአፈጻጸም ኮንትራት የፈረሙ ሲሆን ስራዎቻቸውን በዚህ ኮንትራት መሰረት እንደሚለካ ተገልጿል። ወደፊት ለዩኒቨርሲቲዎች የሚመደበው በጀት የስራ አፈጻጸማቸው መሠረት ያደረገ እንደሚሆን የገለጹት ሚኒስትሩ፣ ከዛም አልፎ ዩኒቨርሲቲዎች ውጤታማ ካልሆኑ ወደ ቴክኒክ ማሰልጠኛነት የሚቀይሩበት ሁኔታ ይኖራልን ብለዋል። የዩኒቨርሲቲ አመራሮች በበኩላቸው እርምጃው ውጤትን ለመመዘን ስለሚያስችል ተቋማቱን ያነቃቃቸዋል በማለት ገልጸዋል። ገብረ ሚካኤል ገብረ መድን በዚ ዙሪያ ላይ ተከታዩን አዘጋጅቷል። ዛሬ ታኅሳስ 16 2017 ዓ ም በአዲስ አበባ በተዘጋጀ መድረክ የመንግሥት ዩኒቨርሲቲዎች ከትምህርት ሚኒስቴርና ከቦርድ አመራሮቻቸው ጋር ስራዎቻቸውን ለመለካት ያስችላል የተባለ የመጀመሪያ የአፈጻጸም ኮንትራት ተፈራርመዋል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የትምህርት ጥራት ወድቋል የሚል ድምዳሜ ላይ በመደረሱ አጠቃላይ የትምህርት ዘርፍ ማሻሻያ እየተደረገ መሆኑን ጠቅሰዋል። በማሻሻያው መሠረትም የዩኒቨርሲቲ የትምህርት ጥራት ከፍተኛ ደረጃ ላይ እንዲደርስ ዩኒቨርሲቲዎች በሥነ ምግባር የታነጹና ተጠያቂነት የሰፈነባቸው ተቋማት እንዲሆኑ እንዲሁም ለሀገር ጠቃሚ የሆነ ምርምር እንዲያከናውኑ የሚሉ ሦስት መስፈርቶች መቀመጣቸውን አስታውቀዋል። የዛሬው እርምጃም የዚህ አጠቃላይ ማሻሻያ አንድ አካል መሆኑን ጠቅሰዋል። የአፈጻጸም ኮንትራቱ የተቋማቱ የስራ ክንውን ውጤታማነት የሚለካበት መሳሪያ እንደሆነ ያስረዱት ፕሮፌሰር ብርሃኑ ከእንግዲህ በጀትም የሚመደብላቸው አፈጻጸማቸው እየታየ መሆኑን ተናግረዋል። የመጀመሪያው ካሁን በኋላ ባጀት አሎኬሽን ዝም ብሎ ስል አስተማሪ ያለው ስል ተማሪ ያለው ሳይሆን በእነኚህ ነገሮች ወደት ሄደ ነው ይሄ ዩኒቨርሲቲ ጥሩ ጥሩ ሪሰርቾች እየተሰሩ ነው ወይ በዚህም የሀገር እድገት እያገዘ ነው ወይ ጥሩ ጥሩ ተማሪዎች እያፈራ ነው ወይ? ያ ሹቢ ፓርት ኦፍ ዘካርኩሌሽን ኢንተርምስ ኦፍ ባጀት አሎኬሽን ሶ እንደ ከዚህ በፊቱ ዝም ብሎ መጥቶ ሁሉም ኦል ዩኒቨርሲቲስ አርዘሴ ሁሉ ማን ናቸው ለሁሉም ባጀት መሰጠት አለበት። ሶ በተማሪ ልክ ማስተማሪ ልክ ምናምን ስት ብሎ ነገር የለም። በተስማማንባቸው ተስማምተን ኔጎሽት አርገን በተፈራረናቸው ን ከዛም ውጭ ቅድም አልቋቸው ከኢንቴግሪቲ ጋር በተያያዙ ትን በምናደርጋቸው ነገሮች ዘ ባጀት ቀመር ላይ ባጀት ምን ያህል አንዱ ዩኒቨርሲቲ ማግኘት አለበት የሚለው ላይ መግባት ያለበት ይሹ የአፈጻጸም ኮንትራቱ ዩኒቨርሲቲዎች ራስ ገዝ ተቋማት የሚሆኑበትንም እድል ይወስናል፣ ያሉት ሚኒስትሩ፣ በተለይም አሰራሩ የተቋማቱ አመራሮች አቅምን እንደሚፈትሽ በአጽንኦት ገልጸዋል። አፈጻጸማቸው እየተለካ ዩኒቨርሲቲዎችን ውጤታማ ያደረጉ አመራሮች የሚያድጉበት፣ ተቋማቱን ውጤታማ ያላደረጉት ደግሞ ሌላ ስራ የሚፈልጉበት አሰራር እንደሚኖርም ተናግረዋል። ተማሪዎችን ወደ ዩኒቨርሲቲዎች በምደባ ማስገባት ይቀራል ያሉት ፕሮፌሰር ብርሃኑ ይልቁንም ተማሪዎቹ ራሳቸው መርጠው የሚገቡባቸው ውጤታማ ተቋማት መሆን ይጠበቅባቸዋል በማለት ገልጸዋል። በዚህ መሰሉ አካሄድ ይኸው የአፈጻጸም ኮንትራት አሰራር ህልውናቸውን ሊወስን እንደሚችልም አስጠንቅቀዋል።

የተማሪ ኢንሮልመንት ብቻ ሳይሆን የዩኒቨርስቲዎቹ ቀጣይነት ራሱ ይዘነግ ነው። ዛሬ ያደረግነው ነገር የምናረገው ነገር ኢምፖርታንሱ። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ደሳለኝ ከዚህ በፊት ዩኒቨርሲቲዎች ዓመታዊ ዕቅድ አቅደው አፈጻጸማቸውን ለትምህርት ሚኒስቴር በሪፖርት መልክ ያቀርቡ እንደነበር ገልጸው፣ ይህ ግን ውጤታማነትን በማሳየት ረገድ ክፍተት ነበረው ብለዋል። አሁን የተዘረጋው የአፈጻጸም ኮንትራት አሰራር ሌላው ዓለም እንደሚጠቀምበት የተናገሩት ፕሮፌሰር ፍቅሬ እርምጃው ውጤትን ያመጣል ይላሉ። በተመረጡ ተግባራት ላይ ምን አቅዳችኋል፣ በአመት ውስጥ ደግሞ በምን ያህል ደረጃ ለመፈጸም ነው ያቀዳችሁት የሚለውን የያዘ ሰነድ ነው። ይሄ ሰነድ እንግዲህ መጨረሻ አመት ውስጥ ሲጠናቀቅ በእያንዳንዱ ኢንዲኬተር አመላካች ውጤት አመላካች መሰረት እንገመገማለን ማለት ነው። ሚኒስትሩም ሲናገሩ ሰንተ ከሆነ ከተማሪ ከመስጠት አንስቶ አጠቃላይ ለምርምር ስራቸው ለሌሎች መሰረተ ልማትም ኢንፍራስትራክቸራቸውን እንዲያሳድጉ ግባት ሚስ የምንሰጠው በዚህ አፈጻጸም ላይ ተነስተ መነሻ አድርገን ነው የሚል ነው። ሶ የተቋማትን ቀጣይ ሰርቫይቫል ራሳቸውን ይዞ እንዲቀጥል እንዳንድ ተቋም እንዳይንኮታኮት ጠንክሮ የራሱ የሆነ አዎንታዊ ሚና አለው። የባህር ዳር ዩኒቨርሲቲ ፕሬዚደንት ዶክተር መንገሻ አየነም ይህ አካሄድ አዎንታዊ ተጽዕኖ እንደሚኖረው ተናግረዋል። ተቋማቶችን በተለይ ውጤታማ በማድረግ ረገድ እንደገና የተቋማቶቹ አስፈላጊነትና ተጽዕኖም ከፍ በማድረግ ረገድ ትልቅ ሚና ሊኖረው የሚችል የኮንትራት አግረመንት ነው ዛሬ እየተፈራረም ያያችሁት ይሄ ነገር በዩኒቨርሲቲውና በሀየር ኤጁኬሽኑ ወይም በሚኒስቴር መስሪያ ቤታችን በኩል ብቻ የሚቆም ሳይሆን ዩኒቨርሲቲዎች ደግሞ በውስጣቸው በተለያዩ ዘርፎች ላይ ምርምሩን ከሚመሩት ጋር አካደሚክን ከሚመሩት ጋር በአጠቃላይ ይህ አይነት ሰንሰለት ከላይ እስከታች የወረደ ነው። ይኸው የአፈጻጸም ኮንትራት አሰራር በኢትዮጵያ ባሉት ሁሉም አርባ ሰባት የመንግስት ዩኒቨርሲቲዎች ይተገበራል ተብለዋል። ለአሜሪካ ድምፅ ገብረ ሚካኤል